የባህል መድረክ ዛሬ በዓለማችን ላይ ወደ ሰባ ሺህ ገደማ የሚጠጉ ቋንቋዎች እንደሚነገሩ መረጃዎች ሲያመለክቱ መቶ ሺህ በላይ ከሚሆኑ ሰዎች ከሚናገሯቸው ቋንቋ አስር በመቶ የሚሆነው በመላው ዓለም ባሉ ባህሎች መካከል በግልጽ የመግባቢያ ክፍተት መኖሩንም የሚያመላክቱ ናቸው። የባህል የቋንቋ የዘርና የቀለም ልዩነት ሳይገድበው ዓለም በአንድ ነገር መግባባት ከቻለም እሱም ሙዚቃ ነው። የካሊፎርኒያ የሙዚቃ ስቱዲዮ መስራችና ፕሬዚደንት ጄኒፈር ፓትርሰን ባለፈው ዓመት ለንባብ ባበቁት አንድ ጥናታዊ ጽሑፋቸው ላይ እንዳሰፈሩት ስለ ሌላው ባህል ለማወቅና ለማጥናት በተለይም የውጭ ቋንቋዎችንም ጨምሮ ሙዚቃ ቁልፍ መሳሪያ ነው ሲሉ ገልጸውታል። አሜሪካዊቷ የቫዮሊን መሳሪያ ተጫዋች ኬት ሆስቴተር የዚሁ እሳቤ አቀንቃኝ ብቻ ሳትሆን ሙዚቃ ሁለንተናዊነቱን በተግባር ያሳየች ናት። ኢትዮጵያውያን የባህል ሙዚቃ መሳሪያ ተጫዋቾች የተካተቱበትና በመሳሪያዎች ብቻ የተቀነባበረውን ቋንቋ የተሰኘ የባህል የሙዚቃ ቡድን ለማቋቋም በቅታለች። ሌላውም ፍራንኮ አሜሪካዊው ተወላጅ የሙዚቃ መሳሪያ ተጫዋቹ ኮሪ ሴዜኔክ ለስራ ወደ ኢትዮጵያ የሄደችውን ባለቤቱን ተከትሎ እሱም ኑሮውን በኢትዮጵያ ውስጥ ሲያደርግ ከኢትዮጵያውያኑ ጋር በፍጥነት ያስተሳሰረው ሙዚቃ ነበር። በቆይታውም ዳማከሴ የተሰኘውን የሙዚቃ ቡድንም መስርቷል። እነዚሁ በውጭ ዜጎች አማካኝነት የኢትዮጵያውያን የሙዚቃ ባለሙያዎች ተካተውበት የተቋቋሙት የሙዚቃ ቡድኖች በአጭር ጊዜ ውስጥ ከፍተኛ ተቀባይነትም እንዳገኙም ይነገርላቸዋል። ሰሞኑንም በተለያዩ የአውሮፓ ከተሞች በመዘዋወር ስራቸውን ለሙዚቃ አፍቃሪያን ሲያቀርቡም ነበር። ዝግጅቶቻቸውን ካቀረቡባቸው የአውሮፓ ከተሞች መካከልም የፈረንሳይዋ ፓሪስ ከተማም አንዷ ነበረች። የቋንቋና የዳማ ከሴ የሙዚቃ ቡድኖችን ስራዎች የሚቃኝ ዝግጅትም ተጠናቅሯል። ሃይማኖት ጥሩነህ ነኝ። አብራችሁን ቆዩ። ቫዮሊን የተሰኘውን ዘመናዊ ሙዚቃ መሳሪያ መጫወት የጀመረችው ገና የስድስት ዓመት ታዳጊ ሕፃን በነበረችበት ወቅት ነበር አሜሪካዊቷ ኬት ከፍ ስትልም በምትኖርበት ከተማ ከተለያዩ የሙዚቃ ቡድኖች ጋር የመጫወት እድልንም አግኝታለች። ኬት ከኢትዮጵያ ሙዚቃ ጋር ለመጀመሪያ ጊዜ የተዋወቀችው ቦስተን ውስጥ በደቦ ባንድ አማካኝነት እንደነበረም ታስታውሳለች። አንድ ዳኒ የተባለ ኢትዮጵያዊ ጓደኛ ነበረኝ። እሱ ነበር ከኢትዮጵያ ሙዚቃ ጋር ያስተዋወቀኝ። ወዲያው ነበር የተደነቅኩት። ምክንያቱም ድምፁ፣ ሁሉም ነገር የተለየ ነበር። የተለየ ስኬል፣ የተለየ ምት፣ የተለየ ስልትም ነበረው። ያ በእውነቱ የሆነ ግፊት ፈጥሮብኛል። እናም በዚሁ ላይ መስራት ጀመርኩኝ። ከደቡብ ባንድ ጋርም መስራት ጀመርኩኝ። የደቡብ ባንድ አዲስ አበባ ላይ የሙዚቃ ድግስ እንዲያቀርብ ሲጋበዝ አብሬ ከቡድኑ አባላት ጋር መጣሁኝ። የመጀመሪያ ስራዬንም ባሊዮንስ ኢትዮ ፍሮንሴስ ነበር ያቀረብኩትን። በጣም የሚገርም የሚገርምና የሚደንቅ ስራ ነበር። ኬት ስለ ቋንቋ የባህል ቡድን አመሰራረትና ለምንስ ይሄን ስያሜ ለቡድኑ እንደሰጠችው ትገልጻለች። ሁለት ዓመት ገደማ አዲስ አበባ ውስጥ ስቆይ ከሁሉም ጋር መተባበር፣ ማወቅ፣ መማር ችያለሁኝ። በዚህም ስለ ኢትዮጵያ በጥልቅ እንዳውቅና ስለ ኢትዮጵያም ስሜት እንዲኖረኝ አድርጓል። አንድ ቦታ ላይ የተማርኩትን መልሼ መስጠት እንዳለብኝ ፈለግኩኝ። ከሙያው እያንዳንዱን ሰው በመውሰድ ቀዳሚውን የቋንቋ ቡድን አባላት መረጥኩ። የባንዱንም ስም የሰየምኩት ሙዚቃ ያለን ቋንቋ ነው የሚለውን ሐሳብ ተንተርሼ ነው። በተለይም ቋንቋ የሚለውን ቃል እንወደዋለን። ምክንያቱም ኢትዮጵያ ውስጥ እንኳን በጣም ብዙ ቋንቋ ነው ያለው። አንድ ቃል ግን ሁሉንም ሊያስማማ ይችላል፣ ለግንኙነትም ዋጋ አለው። ዘመናዊ መሳሪያን ከባህላዊው ወይም ከጥንታዊ መሳሪያ ጋር በማዋሃድ የድሮ ሙዚቃዎችን እናቀርባለን። ይህ የእኛ ቋንቋ ነው። የቋንቋ የሙዚቃ አባላቱ ባለፈው ጥቅምት ወር ላይ ፖላንድ ላይ በተካሄደውና ከዘጠና ሀገራት የተውጣጡ ወደ 2600 የሙዚቃ ባለሙያዎች ተካፋይ በነበሩበት በዓለማችን ትልቁ እንደሆነ በሚነገርለት ወርልድ ሚውዚክ ኤክስፖ 2017 ላይ ተገኝተው ዝግጅታቸውንም አቅርበዋል። ከዚሁ ትርኢት መልስም በተለያዩ የአውሮፓ ከተሞች በመዘዋወር ዝግጅታቸውን አቅርበዋል። የፓሪሱ ጉዟቸውም የዚሁ አንድ አካል ነበር። በኢትዮጵያ ሙዚቃ ውስጥ በስራው አለም ወደ 20 ዓመት ቆይቷል። የቋንቋ የሙዚቃ ቡድን መስራች ከነበሩት አንዱ የነበረውና አሁንም የቡድኑ የሊድ ክራር ተጫዋች መሰለ አስማማው ከተለያዩ የሀገራችን ታዋቂ ድምፃውያን ጋር አብሮ ከመስራት ባለፈ ሙዚቃ ያቀናብራል፣ ያስተካክላል። መሰለ ከዚህም በተጨማሪ ሁለት በባህላዊ የሙዚቃ መሳሪያ የተቀነባበሩ ስራዎችንም ከዚህ ቀደም ለገበያ አብቅቷል። የቋንቋ የሙዚቃ ቡድን አባላት ከውጭ ባለሙያዎች ጋር ተዋህደው መስራት መቻላቸው እንዴት እንዳገኘው እንዲህ ገልጾታል። ግን ደስ የሚለው ነገር ምንድን ነው? የእኛ ሙዚቃና የውጭ ሙዚቃ ዋህደን የምንሰራው ነገር የበለጠ ለልምድ ልውውጡም ለአድማጩም ለእኛ ጋር የእኛንም ሀገር እንትኖች አንዳንድ ኤክስፐሪመንታል ነገሮች ላይ ምናምን ብዙ አድማጩም ልምዱም የለው ምንም የለም። አሁን ግን ብዙ ለውጦች አሉ። አዲስ አበባ ውስጥ አሁን በጣም ከተለያዩ ባንዶች ጋር ከኢትዮጵያ ውጭ ሀገር ውስጥም ብዙ ዞረን አለኛ አንድ የምናየው ነገር ፍርሃት ነበረ፣ ምናምን ነበረ። አሁን ግን ያለው ነገር የህዝቡም ተቀባይነትም ጥሩ እየመጣ መጥቷልና ጥሩ ለውጥ ነው። ሪቮሉሽን ነው። አንድ የሙዚቃ ሪቮሉሽን ነው ና ጥሩ ነው። በዚህ መልኩ ነው እኛ ምን መስራት ደስ የሚለኝ የተለያዩ የባህል የሙዚቃ ቡድኖችን በመስራችነትም ሆነ አባል በመሆን ስራውን አቅርቧል። የማሲንቆ የባህል መሳሪያ ተጫዋቹ እንድሪስ ሐሰን በኬት ቫዮሊን እና እንዲሁም በእንድሪስ ማሲንቆ መካከል በቋንቋ የባህል የሙዚቃ ቡድን ውስጥ ያላቸውን ውህደት እንዲህ ያስደምጠናል። ይን የኔና የሷ መሳሪያ ድምፁ ደግሞ ተቀራራቢነት አለው እና አንድ ላይ ደግሞ ስንሰራት የራሱ የሆነ ከለር አለው የድምፁ ይቀራረባል ድምፅ የመቀራረብ ባህሪ አለው እሷ ለምሳሌ ኮርድ የመጫወት ችሎታ አላት ለምን አራት ወይም አምስት ስትሪንግ አለ እጇ ላይ ማለት ነው ፍሬቱ ላይ ይሄኛው ግን ኮርድ የመጫወት ባህሪ የለም ግን ሜሎዲ የመሰንቆ ባህሪ ሜሎዲ ስሜት የማግኘት ድምፁ በጣም አሪፍ ነው ይሄኛው እንግዲህ አኮስቲክ ነው። በነገራችን ላይ አኮስቲክ ስለሆነ በዘመናዊ የሚቀናበር በባህልም በሁለቱም የተቀናበረውን እኛ እየሰራ ነው ያለ ነው። ስለዚህ የቅንብሩ ጉዳይ ምንም መጫወት እንችላለን እንትን የለውም። ግን አሁን በባህላዊ መሳሪያዎች የተቀነባበረ ሲሆን ደግሞ ለየት ያደረገዋል። የኢትዮጵያዊ እንትኑን ስሜቱን ጎልቶ ያሳያል። አሁን በስፋት የባህል ጭፈራ ቤቶች አሉ። በፊት እንግዲህ የተወሰኑ ቦታዎች ነበሩ። ከመሰለ ጋን የመጀመሪያ አይቤክስ ነው የጀመርኩት የባህል ናይት ክለብ መስራት ማለት ነው። በሳምንት ሁለት ቀን አይቤክስ እንሰራ ነበር ከሱ ጋር አሁን ግን በአዲስ አበባ ከተማ ውስጥ እንደ ካርሳሳኩ ከሀያ ና ከ ከሰላሳ በላይ የባህል ጭፈራ ቤቶች፣ የባህል ምግብ አዳራሽ እንደሚኖሩ መቼም እርግጠኛ ነኝ። የባህል የሙዚቃ ቡድኖች መበራከት ብቻ ሳይሆን ታላላቅ የሙዚቃ ፌስቲቫሎች የሚካሄዱባቸው መድረኮችም እየተለመዱ መምጣት የተወሰኑ የሙዚቃ ባለሙያዎችም ከአንድ በላይ በሚሆኑ የሙዚቃ ቡድኖች ውስጥ ታቅፈው እንዲሰሩ መድረኩን ከፍቶላቸዋል። በፓሪሱ ዝግጅትም የተወሰኑ የቋንቋ የሙዚቃ ቡድን አባላት ከዳማ ከሴ የሙዚቃ ቡድን ጋርም ተዋህደው ስራቸውን አቅርበዋል። እንዲህ አይነቱ አጋጣሚ በስራቸው የሚፈጥረው ተጽዕኖ አይኖርም ወይ ስል ለከበሮ ተጫዋቹ ምሳሌ ለገሰ ላነሳውት ጥያቄ ምላሹን በሳቅ ታጅቦ እንዲህ ይገልጸዋል። እስከ ዛሬ አስብ ያል ለምሳሌ፣ እኔ ሁለቱም ግሩፕ ላይ እጫወታለሁ። ስለዚህ ሁለቱም ግሩፕ በአንድ ቦታ መጫወታቸው እድለኛ ነኝ፣ የሁለቱም ጋር ጫወታለሁ። ከዚህ በኋላ በሶስተኛ ግሩፕ ደግሞ የምጫወትበት ሌላ ቦታ ቢኖረው እንጃ፣ እሱን እግዚአብሔር ያውቀው። አንድ ጊዜ አዲስ አበባ ላይ የተካሄደ ፌስቲቫል አለ፣ በየአመቱ የሚካሄደ ሙዚቃ ፌስቲቫል እና ፌስቲቫሉ አኬዣ ይመስለኛልና በአንድ ቀን ስድስት ባንድ ላይ እጫወት ነበረ። አኬዣ ፌስቲቫል መባሩ ቀርቶ ምሳሌ ፌስቲቫል ብሎ ስለዚህ እንደዚህ ይሆናል። ግን የጥሩነቱ በአንድ ቦታ ላይ ስለነበር መጥፎ አልነበረ። የቋንቋ፣ የባህል፣ የመሳሪያ የሙዚቃ ቡድን ባለፉት ስድስት ዓመታት ቆይታቸው ሁለት በባህላዊና ዘመናዊ መሳሪያ የተቀነባበሩ የሙዚቃ ስራዎችን ለገበያ አብቅተዋል። እንደ ኤርትራ የብሌን ጎሳዎች ሙዚቃን ጨምሮ የተረሱና ልዩ ጣዕም ያላቸው የተጠኑ ዜማዎችን ባህላዊና ዘመናዊ በሆነው መልኩ አዋህደው ለአድማጮች ጆሮ አድርሰዋል። በመጩ የፈረንጆች አዲስ ዓመትም ሶስተኛ የሲዲ ስራቸውን ለገበያ ለማብቃት አብዛኛውን ስራ መጠናቀቁን የቡድኑ መስራችና አባል ኬት ሆስቴተር በመጠቆም ባለፉት አመት ውስጥም የቋንቋ የሙዚቃ ቡድን የተሳካ የሙዚቃ ቆይታ ማድረጉንም ገልጻለች። ቀደም ሲል የሰማችሁትን የድምፃዊ መስፍን አበበን የአዥልኝ ቀጠሮ የተሰኘውን ዜማ የተጫወተው የዳማከሴ የሙዚቃ ቡድን መስራችና የቡድኑ መሳሪያ ተጫዋች የፈረንሳይና የአሜሪካ ተወላጁ ኮሬ ሰዝኒክ ነበር። ኢትዮጵያ ውስጥ በቆየበት ጥቂት ዓመታት ውስጥም ሚስቶ ሚስቶ የተሰኘ የውጭ ሀገርና የኢትዮጵያውያን የሙዚቃ ባለሙያዎችን ያቀፈ የሙዚቃ ቡድን አቋቁሞ የነበረ ሲሆን ዳማከሴ የተሰኘውን የሙዚቃ ቡድን ከአንድ ዓመት በፊት በመመስረት የኢትዮጵያና የምዕራብ አፍሪካ ቅኝት ያሉበትን ስራዎችን በማቅረብ ላይ ይገኛል። እንደ ሙዚቃ ባለሙያነቴ ያለኝ ስልጠና የምዕራብ የፎክ ሙዚቃን እንዲሁም የምዕራብ አፍሪካ ጊታር መሳሪያዎችን አውቃለሁኝ። ወደ ኢትዮጵያ ስመጣ ስለ ኢትዮጵያ ሙዚቃ ምንም የማውቀው ነገር አልነበረም። የራሴን ነገር ይዤ መጣው፣ እነሱም የራሳቸውን ነገር አመጡ። ከዛም ቀየጥ ነው። እናም አንድ ላይ ሰርቷል። የዳማከሴ ከሴ የቡድን መጠሪያነት ምክንያትና ግርምትን በጫረብኝ ለገበያ ባበቁት ለሙዚቃ ስራዎቻቸው በመጠሪያነት የተጠቀሙባቸው እርሶች ዙሪያ ላነሳውት ጥያቄ እንድሪስና ኮሪ ምላሻቸውን በቅደም ተከተል ያስቀምጣሉ። ግና አንድ ቀን እሱ ቤት ዳማ ከሴ ዛፍ ስር ቁጫልና የሆነች ሙዚቃ ስናቀነቅን አሪፍ አሪፍ ነገሮች መጡ። ከዛ በኋላ ወደ አልበም ቀየር ነው ና ስሙንም ዳማ ከሲያል ነው። በአንዱ ድምር ዳማ ከሲያል ነው የሙዚቃው አልበም እርስ የሆነው ጉንፋን የለም የሚል ነበር። ምክንያቱም ሙዚቃው ስሰሙ ይፈወሳሉ። ሌላው ትዙ የሚለው ነው። ትዙ የኔ ትንሽ የቆንጆ ውሻ ስም ነው። ውባ የሚለው የኤርትራ ሙዚቃም አለ። ዋሱራ አሹማዳ የሚለው ደግሞ የማሊና የ ሁላይታ ቋንቋ ቅልቅል የሆነ የሙዚቃ ርዕስ ነው። በድንበር ትስስር የሌላቸው የማሊና የኢትዮጵያ ሙዚቃ የዜማ ስልቶች ተመሳሳይነት እንዳለው የሁለቱንም የሙዚቃ ስራዎች ያዳመጡ ባለሙያዎች ሲናገሩ ይደመጣል። ለተወሰነ ጊዜም ማሊ ውስጥ ቆይታ አድርጎ የነበረው ኮሪ ከኢትዮጵያ ሙዚቃ ጋር አዋህዶ መስራቱ ተቀባይነቱን እንደጨመረለትም ይናገራል። የኤሮፒያኑ አቆጣጠር ከ1807 እስከ 1882 የኖረው አሜሪካዊው ታዋቂ ገጣሚ ሄነሪ ዎርድስዎርዝ ሎንግ ፌሎ ሙዚቃ የሰው ልጅ ሁለንተናዊ ቋንቋ ነው ብሎ ነበር። ታዲያ ቋንቋ መግባቢያ ነው፣ ሙዚቃ ደግሞ አለምን የሚያግባባ ቋንቋ ነው ብንል አያስኬድም ትላላችሁ? لازار يخبز جوابك